የማኅበራዊ መገናኛ ዘዴዎች ቅኝት በቅርቡ በድንገት በጠና የመታመማቸውና የማረፋቸው ዜና የተሰማው አቶ አሰፋ ጫቦ በማህበራዊ የመገናኛ አውታሮች በተለይም በፌስቡክ ንቁ ተሳትፎ በማድረግ ከሚጠቀሱ ጥቂት የያ ትውልድ ዘመነኞች መካከል አንዱ ነበሩም። ብዙዎቹ የያ ትውልድ አባላት በማህበራዊ መገናኛ አውታሮች እንብዛም የማይታዩት ለምንድን ነው? ያ ትውልድና የማህበራዊ መገናኛ ዘዴዎች አጠቃቀም የዛሬው መሰናዷችን ማጠንጠኛ ነው። አብራችሁን ቆዩም ተሰደው በሚኖሩባት ዩናይትድ ስቴትስ ለበርካታ ዓመታት ድምፃቸው ከጠፋ በኋላ ላለፉት ሁለትና ሶስት ዓመታት በተለይ በፌስቡክ ንቁ ተሳታፊ ነበሩ አቶ አሰፋ ጫቦ። ያን በዝምታ ያሳለፉበትን ጊዜ እሳቸው የጥሞና ጊዜ ሲሉ ነው የሚጠሩት። የጥሞና ጊዜው ከተገባደደ በኋላ ግን የአቶ አሰፋ ብዕር በማኅበራዊ መገናኛ ዘዴ በተለይ በፌስቡክ መንተግተግ ያዘም አቶ አሰፋ ስለ ዘር መድሎ፣ በስደት ስለሚኖሩበት ሀገር የምርጫ ስርዓት፣ በውጭ ሀገር ስለሚገኙ ኢትዮጵያውያን፣ ስለ ኢትዮጵያ ወቅታዊና ቆየት ያሉ ጉዳዮች፣ ብሎም ሌሎች ነጥቦች በተከታታይ በመጻፍ በርካታ ወጣቶች ዘንድ መድረስ ችሏል። ካለፉት ሰላሳ ዓመታት አንስቶ ነዋሪነታቸውን ሲልቨር ስፕሪንግ ሜሪላንድ ውስጥ ያደረጉት አቶ ያሬድ ጥበቡ የአቶ አሰፋ ጓደኛና የያ ትውልድ አባል ናቸው። በማህበራዊ መገናኛ ዘዴዎች ላይም በንቃት ይሳተፋሉ። አቶ አሰፋ ማህበራዊ መገናኛ አውታሮች በስፋት ተሳታፊ ለመሆናቸው ቀደም ሲል ጀምሮ በጽሁፎቻቸው ያደንቋቸው የነበሩ ወጣቶች አስተዋጽኦ እንዳለው ይናገራሉ። ወጣቱ ዘንድ ያለውን ተቀባይነት እና የሚሞላው ገባ ወይም ቫኪውም እንዳለ ሲረዳ አይ ቲንክ ይበልጥ አክቲቭ መሆንን መረጠ። ቴክኖሎጂውንም ተማረው እና እንዳልከው ባለፈው ሁለት አመት ከወጣቱ ጋር በአለም አቀፍ ዙሪያ ከቀንቻ እስከ አውስትራሊያ ድረስ ከብዙ ወጣቶች ጋር የሚያገናኘው መስመር እና መረብ ሊዘረጋ በቅቷል። ከዛ ተሳትፎ ጋር በመነጨ ከተለያዩ የዓለም ሀዘናት ነው ወጣቶች ሀዘናቸውን የሚገልጹ ያለው። እንደው አንተንም ብንጠቅስ የያ ትውልድ ከሚባሉት እና በማህበራዊ መገናኛ ዘዴዎች ንቁ ተሳትፎ ከሚያደርጉ ሰዎች መካከል ትመደባለ። ምን ያህል ተጠቃሚ ይሆናል በማህበራዊ መገናኛ ዘርፎች የአደባባይ ሰው በመሆን ከግለሰብ ጥቅም አኳያ ምንም ጥቅም የለውም። እንዲያውም አንዳንድ ጊዜ በጣም መጥፎ ለሆነ ዘመቻም ክፍት ትሆናለህ። በመንግስት በኩልም የመረጃ መረባቸው ውስጥ አላቸው፣ ሶሻል ሚዲያ ላይ ተሳትፎ የሚያደርግ ራሱን የቻለ ግሩፕ። የነዛም የጥቃት ኢላማ ትደረጋለህ። ሶ ከዛ ቢመጣ ስድብ፣ ወቀሳ፣ ጥላቻ ምናምን ጭምራለህ። ፕላስ በፖለቲካ ልዩነት ያላቸውም ያደርጋሉ እና ያን ሁሉ ዱላም ችለህ ነው የምትሳተፈው። በሌላ በኩል ግን ኦፍኮርስ እኔ የወሰድክ እንደሆነ ለምሳሌ ወደ አራት ሺ ዘጠኝ መ መቶ ምናምን ጓደኞች ወዳጆች እና ደግሞም ስለሞላ ገጽ ያልተቀበልኳቸው ወደ ሺህ ሰባት መቶ የሚሆኑ ዌቲንግ ሊስት ላይ ያሉ ሰዎች አሉ። ሰፊ ነው መረቡ። ብዙ ሰው ነው የምትደርሰው፣ እና ኢፌክቲቭ ነው የሶሻል ሚዲያው መረብ፣ ውጤታማ ነው። ብዙ ለመድረስ ትችላለህ። ግን ኦፍኮርስ ይሄ ቅድም ያልኩት አሉታዊ ባህሪያትም አሉት። የስማ ጥፋት አለው። በሰብዕና ላይ ዘመቻ አለው ምናምን አለው እና እሱን መቋቋም የመንፈስ ጥንካሬ ይጠይቃል። ለሁሉ ሰው የተሰጠ አይደለም። እንደ ብዙ የእድሜ ጓደኞቼ፣ ኮሌጅ አብረውኝ የነበሩ፣ በትግሉ አብረውኝ የነበሩ ይገርማቸዋል። እንዴት ይህንን ተቀብለህ ትቀጥላለህ አይነት ነገር፣ በክብር አርፈህ መቀመጥ ስትችል አይነት ነገር ይላሉ። ስለዚህ እኔና ጋሼ አሰፋ ከኛ ትውልድ ወይም ያ ትውልድ ከሚባለው በጣም ከጥቂቶቹ አንዶች አይንክ በጣት ምንቆጠር ነን ብዬ ነው ማስበው አክቲቪሊ የምንሳተፈው። ከዛ ትውልድ አባላት መሀል በኦሬገን ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን የዶክትሬት ጥናታቸውን በማገባደድ ላይ የሚገኙት አቶ እንዳልካቸው ጫላ ኢትዮጵያ ውስጥ በርካታ ሰዎች ወደ ማህበራዊ መገናኛ አውታሮች መምጣታቸው እንደሆነ ይናገራሉ። የአቶ አሰፋ ጫቦን የነቃ ተሳትፎን በማስታወስ አቶ እንዳልካቸው ካለፉት ሶስት ዓመታት አንስቶ የአቶ አሰፋ ጽሁፎችን በፌስ ፌስቡክ ተከታታይ ነበሩ። የዛ ትውልድ በዚህም ሀገር ለምሳሌ የአሜሪካን ሀገር ቤቢ ቡመር የሚባል ጄኔሬሽን ወይም ትውልድ አለ እና በዛ ዘመን የነበሩ ሰዎች ወደ ማህበራዊ ሚዲያ እየመጡ ያመጡ አሁን በቅርብ ነው። ሲጀምሩም የሚጀምሩት በፌስቡክ ነው። ሌሎቹ የማህበራዊ ሚዲያዎች ትንሽ የአጠቃቀም ችሎታ ወይም የሚዲያ ሊትሬሲ ይፈልጋል። ምክንያቱም ይሄ ስማርት ስልኮች በተለይ ሸምገል ላለ ሰው ላጠቃቀም ጊዜ የሚፈልግ ነገር ስለሆነ ማለት ነው። እና እሱን እስኪለምዱ ድረስ ታሪኮችን በማህበራዊ ሚዲያ እየተመለከቱ ኢንትረስትድ እንድትሆኑ ድረስ ጊዜ ፈጅቷል ማለት ነው። አሁን አሁን ግን በአቶ አሰፋ ጫቦ እንዳየ ነው ብዙ በርካታ የዛ ትውልድ አባላት ወደዚህ የማህበራዊ ሚዲያ መስክ እየመጡ ነው ማለት ነው። ታሪኮቻቸውን እያጋሩ ነው ማለት ነው። በአሁኑ ሰዓት ብዙ ማህበረሰብ በተለይ ኢትዮጵያ ፓርቲክለር ብንወስድ ብዙዎቹ ፌስቡክ ላይ ናቸው ያሉት ማለት ነው። ወጣቶች ኢትዮጵያ ውስጥ ብዙ በርካታ ወንዶች፣ በርካታ ሴቶች ከሴቱ በእርግጥ ወንዱ ይበልጣል በቁጥር ፌስቡክ ላይ ያለው። በቅርብ ያየሁት ዳታ ላይ እድሜያቸው ከአስራ ስምንት አመት በላይ የሆኑ በጣም በርካታ ኢትዮጵያውያን የሚገኙበት መስክ ነው ማለት ነው። ያን መስክ ወይም ያን ፕላትፎርም ማጣት ታሪክን መናገር አለመቻል ማለት ነው እና ያን ድል መጠቀም አለብን ማለት ነው። ድረገጽ እና በመጽሐፍ ብቻ መወሰን ታሪካቸው እንዳይነበብ እንዲረሱ ያደርጋል ማለት ነው። ስለዚህ ወደ ማህበራዊ ሚዲያ መምጣታቸው ጥሩ ነው። የያ ትውልድ አባላትም ሆኑ ሌሎች ማህበራዊ ሚዲያን በጥርጣሬ የሚመለከቱ ሰዎች ግን ቆም ብለው ማሰብ ይገባቸዋል ብሏል። አቶ ያሬት ጥበቡ በበኩላቸው በርካታ ያ ትውልድ አባላት ወደ ማህበራዊ መገናኛ ዘዴዎች ያለመምጣታቸው ምክንያት ሲያብራሩ የፖለቲካ ባህሉ የመጎሻሸሙ፣ የስም ማጥፋቱ፣ መዘላለፉ ምናምን የሚያሰራቸው እጅግ በጣም ብዙ ሰዎች አሉና፣ በጣም ይሄ ጨዋ የሆኑት በጣም በግላቸው የሚያነቡት ሀሳባቸውም ቢያካፍሉ ሀገርም ለትውልድም ትልቅ ምርኩዝ ሊሆኑ የሚችሉት አይነት ሰዎች ውርደቱን ስለሚጠሉት በፍጹም ወደ መድረኩ አይመጡም። ከዳር ተመልካች ናቸው እና በዛ አገራችንም ትውልዱም የእኔም ትውልድ ሆነ ከዛ የተከተሉት ሁለት ትውልዶች ብዙ ነው ያጣ፣ ነው ሰምሃው ባህሉ ካልተለወጠ በቀር የእነዚህም አይነት ሰዎችን ተሳትፎ ማግኘት አይቻልም። ከዛ በላይ ግን ሌላ ትልቁ ችግር አሁን በኔ እድሜ ክልል ያሉ በውጭ ያሉ ፕሮፌሽናሎቹን የወሰድክ እንደሆነ ሶሻል ሚዲያ ላይ ስማቸው ሲወጣ ምናምን ሲል ከፕሮፌሽናል ስራቸው ጋር የሚጋጭ እና ያንን ለማድረግ ደግሞ ሁኔታቸው ማይፈቅድ አድርገው የሚገምቱ በጣም ብዙ ናቸው እና የማያስፈልግ ሪስክ አድርገው ነው የሚያዩት። እና በተለይ በአብዛኛው ፕሮፌሽናሉን የፌስቡክ አካውንት የለውም። ስሙ በእንደዚ አይነት ነገሮች እንዲታይ ያለመፈለግ ነገር አለ እና ደግሞ ችሎታ እና እውቀቱ ልምዱ በአሜሪካ የመንግስት መስሪያ ቤቶች በግል ድርጅቶች በመስራት ልምድ ያካበተው ምን ያለው ያ ኃይል ነው። ያ ኃይል ግን ከራሱ ጥቅም አኳያ የቤተሰቡን፣ የኑሮውን፣ የገቢውን ለመንከባከብ ሲል ከእንዲህ አይነት መድረኮች መራቅ ያስፈልጋል ብሎ ስለሚያምን አይሳተፍም። አይ ቲንክ ለኢትዮጵያውያኑ ብቻ ሳይሆን ፕሮፌሽናል ክላሷ ዞሆል የአሜሪካኖቹም፣ የጀርመኖቹም የአውሮፓውያኑም ብትወስድ ይሄ ፍርሃት አላቸው ይመስለኛል። ደስተያወይ ከእንዲህ አይነት መድረክ የግሎባል ቮይስ ከሰሀራ በታች ያሉ ሀገራት አርታኢ አቶ እንዳልካቸው ወጣቶችን ለማግኘት በተለይ ከማህበራዊ መገናኛ ዘዴዎች ቀላል ወደሆነው ፌስቡክ መምጣት እንደሚያስፈልግ ተናግሯል። እኔ ወደ ፌስቡክም ሌሎችም ማህበራዊ ሚዲያዎች ላይ መገኘት አለባቸው ብዬ አምናለሁ። ምክንያቱም አሁን ዘመኑ እየጨመረ ነው እንጂ የሚሄደው ሰው ከፌስቡክ ወይም ከሌሎችም የማህበራዊ ሚዲያዎች ላይ እየቀነሰ አይሄድም። ዋና እየሆነ መገናኛ እየሆነ ነው ስለዚህ ወጣቶችን ለማግኘት የግድ በእነኚህ ማህበራዊ ሚዲያ አውታሮች ላይ መገኘት አለብን ማለት ነው። ፌስቡክ አሁን ሰው እንደሚያስበው የፎቶግራፍ መለጠፊያ፣ አንዳንድ ስታተስ አፕዴቶችን ብቻ መለጠፊያ ቦታ አይደለም ማለት ነው። እንግዲህ ፌስቡክን መጠቀም ግድ እየሆነ ነው ማለት ነው። ፌስቡክ እንደ ድሮ ከዛሬ አምስት ዓመት በፊት የነበረው ሁኔታ ብቻ አይደለም፣ ጽሁፍ ብቻ አይደለም ማለት ነው። እና ፌስቡክ እንደ ሬዲዮ ሊያገለግል ይችላል። ፌስቡክ እንደ ቴሌቪዥን ሊያገለግል ይችላል። ፌስቡክ የትምህርት ነገሮች ማቴሪያሎችን መቀባቢያ ሆኖ ያገለግላል ማለት ነው። ስለዚህ የዛ ትውልድ አባላትም ሆነ ሌሎችም ማህበራዊ ሚዲያን በጥርጣሬ የሚመለከቱ ችግር አለው ጉዳት አለው ብለው የሚመለከቱ ሰዎች ቆም ብሎ ማሰብ ይገባቸዋል። iske on tek mu የያ ትውልድ ዘመነኛ የነበሩት የአቶ አሰፋ ጫቦ ጽሑፎችን ለማስታወስ ያህል ከማረፋቸው ከአንድ ወር ከ20 ቀን በፊት በፌስቡክ ያሰፈሩትን ዘለግ ያለ ጽሁፍ ባጭሩ እንቃኝ። አቶ አሰፋ ለጽሁፋቸው የማይዘጋ በር የሚል ርዕስ ሰጥተውታል። ጽሁፉ ስለ ትራምፕ የሶሪያ የአየር ላይ ጥቃት፣ ስላለቁት ሕጻናትና ሴቶች፣ ስለ ሞተው አሜሪካዊ ወታደርና የአባቱ ቅሬታም ይተነትናል። 33ተኛው የዩናይትድ ስቴትስ ፕሬዚዳንት ሃሪ ትሩማን ጠረጴዛ ላይ በእንግሊዝኛ የተጻፈው ወደ ትዝታ ማደራቸው ሲያቸው እንደመለሳቸውም ይጠቅሳሉ። በፕሬዝዳንቱ ጠረጴዛ ላይ የሚገኘው ጽሁፍ በእኔ ፕሬዝዳንትነት ስር ለተሰራው ማንኛቸውም ተጠያቂው እኔ ብቻ ነኝ የሚል ትርጓሜ ይዟል። የአቶ አሰፋ ጽሁፍ አንዴ የካቲት 1966 ጸደይ መጽሔት ላይ ወጥቶ የነበረ የሽሙጥ ምስል አስታወሰኝ እያለ ይቀጥላል። በትራምፕ ሞገደኝነት የተንደረደረው ጽሁፍ በኢትዮጵያ የያ ትውልድ ጊዜ ስለተከሰቱና አሁን ባለንበት ዘመን ስለሚገኙ ፖለቲከኞችና የፖለቲካ አዙሪት እያጣቀሰ ይመላልሳል። ከያ ትውልድ አባላት መካከል በማህበራዊ መገናኛ ዘዴ ጉልህ ተሳትፏቸው በተለይ በወጣቶች ዘንድ ይደነቁ እንደነበሩት እንደናቱ አቶ አሰፋ ጫቦ ሌሎችም ብቅ እያሉ የኑሮ ልምዳቸውን ያካፍሉ ይሆናል። የብዙዎቹ የማህበራዊ መገናኛ ዘዴ ተጠቃሚዎች ጥያቄ አዘል ተስፋ ነው። ማንተጋፍቶ ስለሽ ነኝ። መልካም ጊዜ። ጤና ይስጥልኝ።